ድሬዳዋ በትላንትና ዕለት በችግኝ ተከላው ሰፊ ተሳትፎ አድርጋለች። በአመቱ ሊተከሉ ከታቀዱ 350000 ችግኞች በትላንቱ ዕለት ብቻ ከ258000 በላይ ችግኞች ተተክለዋል፣ ይለናል ዘጋቢያችን አዲስ ቸኮል። ባደረሰን ዘገባ በተደጋጋሚ በጎርፍ ለምትጠቃውና ለሞቃታማዋ ድሬዳዋ ግን ዛፍ ብዙ ነገር ማለት ነው ተከላ የችግኝ ተከላ ዘመቻውን አስታኮ ሙቀቷንም ለመከላከል ለውበትም ተብሎ የተተከሉና የድሬዳዋ መታወቂያ የነበሩ የከዚራ የመንገድ ዳር ዛፎችን የተመለከተ አጭር ጥንቅር ነው። እንሆ በትላንትናው ዕለት የዓለምን ክብረ ወሰን የሰበረ ቁጥር ያላቸው ችግኞች በመላ ሀገሪቱ መተከላቸው ተነግሯል። በድሬዳዋም በከተማና ገጠር ቀበሌዎች በአጠቃላይ 260 ሺህ ገደማ ችግኞች መተከላቸውን የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስናፈስ አስታውቀዋል። አብዛኞቹ ችግኞች በግልና በመንግስት ፓርኮች የተተከሉ ሲሆን አዲሱ ምክትል ከንቲባ አቶ አህመድ መሐመድ ቡህ ቤት ለቤት በመዘዋወር ለግለሰቦች ያድሏቸውን ጨምሮ ከፊሎቹ ችግኞች የተተከሉት ደግሞ በግለሰቦች ግቢ ነው። እንደ ድሬዳዋ ሞቃታማ አየር ያላቸው ከተሞች ግን መንገዶቻቸውም ዛፎችን ይሻሉ። በዚህ ረገድ ድሬዳዋ አስቀድሞ ጥሩ ስም ነበራት። አርቲስት አበራለማ ከግማሽ ክፍለ ዘመን በላይ ዕድሜ ባስቆጠረው ባለጋሪው በተባለ ዘመን ተሻጋሪ ስራቸው ስለ ከዚራ እንዲያሉትን በዚህ መነሻነት ነበር። የእሷ ቤት ወዲያ ነው፣ ወደ ለገሀር የኔ ቤት ወዲ ነው፣ ሸጋው ገንደ ቆሬ፣ ዳሼ ባለጋሪ ብዙ ብዙ ግረ ፍቅር የኔዘሃት በከዚራ ተላው ስር በከዚራ ተላው ስር በከዚራ ተላው ስር በከዚራ ተላው ስር ባለጋሪው ባለጋሪው ሰጣና አርገነዳው። የኢትዮ ጅቡቲ ምድር ባቡርን የገነቡት ፈረንሳውያን ሰፈር የነበረው ከዚራ በፕላኑና በመንገድ ዳር ዛፎቹ በየዘመኑ ብዙዎች አዚመውለታል። ያ ብዙ የተባለለት ከዚራ አሁንም ግርማ ሞገሱን በጣም በእርጅና የተነቀሉና የደረቁ ዛፎች እንዲሁም ለኤሌክትሪክ ደህንነትና ለሌሎች ምክንያቶች ሲባል በሚቆረጡ ዛፎች የተነሳ በከዚራ መንገዶች መሄድ ሙሉ በሙሉ በጥላ ስር መሄድ መሆኑ ቀርቷል። ይህ ግለሰቦችንም ተቋማትንም በቁጭት ያነሳሳ ነበር። ከዚራ ተወልዶ ያደገው ዋለልኝ መኮንን ሁሉንም የከዚራ አካባቢ ባይሆን ተወልዶ ያደገባትን መንገድ ዳር ወደ ቀድሞ መልኳ ለመመለስ ላለፉ ዘጠኝ ዓመታት በግሉ ብዙ ጥረት አድርጓል። ድሮ ተወልደን ያደግንበት አካባቢ ምንም ፀሐይ መጥቶን አያውቅም። ስንላክም በጥላ ስር ነው። ትምህርት ቤት ስንሄድም በጥላ ስር ነበር። ግን ያ ከተወሰነ ጊዜ በኋላ በአያያዝ ችግር የዛፎቹ በወደቁበት ምትክ የሚተክል ሲጠፋ በቁጭት ነው የጀመርኩት። ስለ ዛፍ መትከል ምንም አላውቅም። መጀመሪያ አካባቢው ማጽዳት ጀመርኩ። ከዛ ምን ላድርገው ስል መልሼ ያገኘውትን መትከል ጀመርኩ። በሂደት ነው እኔ አትክልተኛ የሆንኩትኝ። ስጀምር ምንም አላውቅም። እዚህ ቦታ ላይ ነው አትክልተኛነትም የተማርኩትም ያወቅሁትም እና ከቤተሰብ ውጭ ማንም ይደግፈኝ አልነበረም። ራሱ ጎረቤቶቼም፣ ጓደኞቼም ማንም እንትን እንደ ወረት ነገር ነበር የሚያዩት እና አሁን አስር ዓመት አልፏቸዋል። ትልልቅ ዛፎች ሆነዋል። ዋና መቀመጫው እዚሁ ከዜራ የሆነው የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍም የከዜራን ጠራ ለመመለስ ከሁለት ሺ ዘጠኝ አመት ም ጀምሮ ከአንድ ሺ በላይ ችግኞችን በመንገድ ዳር እንደተከለ ተወካይ ኃላፊው አቶ ከተማ ተሰማ ይናገራሉ። በድሬዳዋ እኛ ይህንን ስራ የጀመርነው ከሁለት ሺ ዘጠኝ አመት ም ጀምሮ ነው እና ከዛ ጊዜ ጀምሮ የወጣት በጎ ፈቃደኞችን በማስተባበር ከየትምህርት ቤቱ በእኛ ስር በማድረግ በየሳምንቱ ቅዳሜ ሁልጊዜ የችግኝ ተከላ ፕሮግራም አለን። በዚህ መሰረት አንደኛ ከዚራን ሙሉ የእግረኛ መንገድን በማስዋብ እና ችግኞችን በመትከል እንደዚሁም ወደ በተለምዶ ዲፖ የሚባለው አካባቢ እንደዚሁ ተክለናል። ለገሀር አካባቢ እንደዚሁ ተክለናል። ቀይ መስቀል የችግኞችን መከለያ እንጨቶችን ከፈቃደኛ ኮንትራክተሮች ችግኞችን ደግሞ ከግብርና ቢሮ በነጻ በማግኘት እንዲሁም ችግኞችን በቋሚነት የመንከባከብ ኃላፊነቱን ከበጎ ፈቃደኛ አባላቱ በነጻ በማግኘት አራት ነጥብ አምስት ሚሊዮን ብር ይፈጅ የነበረውን የመንገድ ዳር ችግኞች ተከላና መከለያ አጥር ስራ በአራት መቶ ሺህ ብር ብቻ እንደሰራው ተወካይ ኃላፊው አቶ ከተማ ይናገራሉ። በግለሰቦች እና በፓርኮች እንደሚተከሉ ችግኞች ቋሚ ተንከባካቢ የሌላቸው የመንገድ ዳር ችግኞች እጣፈንታቸው ብዙ ጊዜ መነቀል፣ መቆረጥ ወይም መድረቅ እንደሆነ በተደጋጋሚ የሚታይ ነው። ከሁለት ዓመት በፊት በቀይ መስቀል አማካኝነት በመንገድ ዳር ከተተከሉት አንድ ሺህ ችግኞች መካከልም ሰማንያ በመቶ እንደጸደቁላቸው አቶ ከተማ ይናገራሉ። ለጎደና ተዳዳሪዎች፣ የአእምሮ ሕሙማን፣ እንስሳትና ህጻናት ተጋላጭ የሆኑትን የመንገድ ዳር ችግኞች ማሳደግ ከባድ ከመሆኑ አንጻር ይህ አሀዝ እንደ ስኬት እንደሚያዩት ነው አቶ ከተማ የሚገልጹት። ችግኞች አጀንዳ ከመሆናቸው በፊት በችግኝ ተከላ ብዙ ጊዜና ገንዘብ ያወጡት ወጣት ዋለለኝና ቀይ መስቀል ማህበር በሀገር አቀፉ ተነሳሽነት ደስተኛ መሆናቸውን ገልጸው ዘመቻው ግን ከክፍተት የጸዳ አይደለም ይላሉ። አይተው ከሆነ አካባቢ ስትሬት የተከል ነው እኛን ነን። የአንዱ ችግኝ ዋጋ አንዱ ሺ ብር ነው። ከሌላ አካባቢ ያመጣ ነው፣ ከቢሾፍቱ ማለት ነው። ችግኝ አሁን በጣም ውድ እየሆነ መጥቷል። እና እኛም ሆንን ሌላውም ማዕከል ችግኞችን እያዘጋጀ እያፈላ ለተከላ ዝግጁ ማድረግ አለበት። እና ዞሮ ዞሮም እንደምለው እኔ ዞሮ ወደፊት ይህን ስራ ለማስቀጠል የቅንጅት ስራ ያስፈልጋል። በከተማ ደረጃ የሚቋቋም አንድ ስትሪንግ ኮሚቴ ኖሮ ከተለያዩ መስሪያ ቤቶች ተጣጡ ሁሉም የበኩሉ አስተዋጽኦ ቢያደርግ ከተማችንን መቀየር ይችላለን። ወጣት ዋለላይ በበኩሉ ለዘጠኝ ዓመት ሰፈሩን ወደ ቀድሞ መልኳ በመመለሱ በብዙዎች የተደነቀ ቢሆንም አስፈላጊው ድጋፍ አለማግኘቱና በትላንትናው ዘመቻ አስተዋሽ ማጣቱ እንዳሳዘነው ይገልጻል። የሚታወቅ ቦታ ሆኗል ምሽቶች የሚነሱበት ብዙ ሰዎች መጥተው የማያልፉት ቦታ ነው። ነገር ግን ተቸግሬ ነው እየሰራ ያለሁት። ኢቭን አሁን ዘጠኝ አመት የቤተሰቤን ውሃ ነበር ማጠጣው። የቤታችን ውሃ ተቆርጧል። አንድ አመት ሙሉ ውሃ የለኝም። ይህ ትንሽ እንትን ይለኛል። ትኩረት አልሰጡትም። ይሄ አሁን ትላንት በሀገር አቀፍ ደረጃ የተደረገው ነገር መነሳሳቱ እኔን ምን ያህል ነፍሴን ሀሴት እንዳደረግ ያደረገኝ ለምን ለረጅም ጊዜ ያንተ ብቻ መስሎ የሚታየህ ነገር የብቻህ የሚመስልህ ነገር ሰዎች ወይም በአገር አቀፍ ደረጃ ትኩረት ተሰጥቶት እንደዚህ ትልቅ ስራ ተደርጎ ሲሰራ ሳይ፣ እኔ ትናንትና ለእኔ ትልቅ ቀን ነው። ልክ እንደልለት ያከበርኩ ቀን ነው። ነገር ግን ብዙ ችግር አለ። ዛፍ መትከል በዘመቻ ብቻ የሚሰራ ስራ አለ። እኔ ለአንድ ወር ብቻ ሰርቼ የጨረስኩት ስራ ለሜ ዘጠኝ አመት ዘጠኝ አመት አስር አመት ማለት ቀላል ነገር አለም ያን ሰው እድሜ ነው። ወጣቱ አለለኝ ካስተዳደሩ አስፈላጊውን ድጋፍ ካገኘ ሌሎችን የከዜራ መንገዶችንም በኃላፊነት ተረክቦ ሊያለማ ችግኞችንም አፍልቶ በማቅረብ የአቅርቦት እጥረቱን ሊቀርፍ እንደሚችል ይናገራል። ድሬዳዋ ከጎርፍ ተጋላጭነቷና ከሙቃታማነቷ አንጻር ከየትኛውም አካባቢ በላይ አረንጓዴነትና የችግኝ ተከላ እንደሚያስፈልጋት የተናገሩት አዲሱ ምክትል ከንቲባ አቶ አህመድ መሀመድ ለዚህም ትኩረት እንደሚሰጡ በትላንትናው እለት ችግኝ ተከላ ሲያካሄዱ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ